ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ! ውድ ሀገር ልጆች፣ ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እንሆ ተጀምሯል። ባሳለፍነው ሳምንት ዘርፈ ብዙ ጠቀሜታ ያለውን የመሬት ምልከታ ሳይንስ ከውሃ አጠቃቀምና ምርምር አንጻር ያለውን ፋይዳ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። የመሬት ምልከታ ሳተላይት ከውሃ ጋር ያለውን ጠቀሜታ በምናይበት ጊዜ ድርቅና ጎርፍ በአሁኑ ሰዓት በሀገራችንም እንደ አፍሪካም እንደ ዓለምም በጣም አስጊ የሆኑ የተፈጥሮ ክስተቶች እየሆኑ መጥተዋል። ስለዚህ ድርቅ በሚከሰትበት ጊዜ ያ ድርቅ የተከሰተው በምን ምክንያት ነው የሚለውን ነገር ለማወቅ የዝናብ እጥረት ነው። የዝናብ እጥረት ከሆነ እነዛን መረጃዎች ማግኘት አለብን። ለመተንተን፣ መረጃዎችን ለማግኘት ደግሞ ይሄን ቴክኖሎጂ መጠቀም አለብን። በዛሬው መሰናዷችን የመሬት ምልከታ ሳተላይት ለከተማ ልማትና ለጤናው ዘርፍ የሚሰጠውን አበርክቶ እናስደመጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የከተማ ልማት የከተሞችን እድገትና ትራንስፎርሜሽን በማቀድ በመንደፍ፣ በመገንባትና በመምራት ዘርፈ ብዙ ሂደትን ያጠቃልላል። ለከተሞች እድገትና ልማት የረዥም ጊዜ ትራንስፖርት፣ መኖሪያ ቤት፣ መሰረተ ልማትና የህዝብ ቦታዎችን ጨምሮ በርካታ ስራዎችን መከወን ያስፈልጋል። እነዚህ ተግባራትን ለመፈጸም የአንበሳውን ድርሻ ከሚወጡ አካላት ውስጥ የመሬት ምልከታ ሳይንስ አንደኛው ነው። በስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ተመራማሪ የሆኑት አቶ ስዩ መለሰ የመሬት ምልከታ ሳተላይት ለከተማ ልማት ያለውን አበርክቶ በሚመለከተው መልኩ ያስረዱናል። ስሜ ስዩም መለሰ ይባላል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ተመራማሪ ነኝ። እንደሚታወቀው በሪሞት ሴንሲንግ በብዙ የኢኮኖሚ ሴክተሮች እንደ አጋዥም እንደ ዋናም የመረጃ ምንጭ ሆኖ በማገልገል ታዋቂ ነው ወይም በተለይ በሳይንስ ያሉት በሳይንስ ማህበረሰብ ይታወቃል። ከነዛ ውስጥ እንግዲህ ዛሬ ለመነጋገር ያሰብነው ነው በዚሁ በከተማ ልማትና አስተዳደር ያለውን አስተዋጽኦ ይሆናል ማለት ነው። ስለዚህ እንደው ለአድማጫችን ግንዛቤ እንዲሆን የተወሰኑትን እንጠቅሳለን። የመጀመሪያው የከተማ መሬትን ለመመዝገብ ይዞታ የይዞታ መሬቶችን እያንዳንዱ መሬት በማን እጅ እንዳለ ስፋቱን፣ አይነቱን፣ ዝውውርም ካለ ማን ከየት ወዴት እንደተዘዋወረ እነዚህ ሁሉ መረጃዎች ለማግኘት ዋናው የመረጃ መንጫችን ይኸው የሪሞት ሴንሲንግ የሳይንስ ዘርፍ ነው ማለት ነው። እንግዲህ በውስጡ ብዙ ናቸው። አሁን አንደኛው በሳተላይት መልክ መረጃ ማግኘት እንችላለን። በኤሪያል ፎቶ ማግኘት እንችላለን። ግራውንድ ግራውንድ ቪዚት ወይም ደግሞ መሬት ላይ ምን መረጃዎችን ሰብስበን አሁን ቅድም ላልኳቸው መረጃዎች ምንጭ ይሆናሉ ማለት ነው። ስለዚህ ይሄ አንደኛው ነው። ሁለተኛው እንግዲህ በከተማ አካባቢ ያለውን የስነ ምህዳር እና አካባቢ ለምሳሌ ስነ ምህዳር ሲባል እንግዲህ ምንድነው ተፈጥሯዊ የሆኑ ነገሮች ናቸው። እጽዋት ሊሆኑ ይችላሉ፣ አየር ሊሆን ይችላል፣ ውሃ ሊሆን ይችላል። እነዚህን ያሉበትን ሁኔታ የብክለቱን መጠን እና ሌሎችን ሁኔታ አሁን በምን ላይ ነው ያለው? ያ ከተማ የብክለት መቶኑ ምን ያክል ነው? በተለይ እኛ አገር ላይ አሁን ብዙ ገና እንትናላለም እንጂ የአየር ብክለት በደረጃው እያንዳንዱ ከተሞች ይወጣል፣ ደረጃ ይወጣላቸዋል። እና እሱን እንትን ለማለት የዚህ ሳይንስ እንደ መረጃ ምንጭነት ያገለግላል። ከዚሁ ጋር በተያያዘም የውሃ የውሃው የብክለት መጠኑ እና ሌሎች እንደዚሁ አካባቢ የሆኑ መረጃዎችን አሁን ለምሳሌ ይሄ የግሪነሪ ሁኔታዎች እንዴት ነው? የቀነሱ ነው ያደጉ ነው? የት አካባቢ የት አካባቢ ነው በብዛት ግሪነሪ ያለው የት አካባቢ ነው ደግሞ ጉለት የሚታየው የሚለው መረጃ፣ ያንን መረጃ ለማግኘት በብዛት የምንጠቀመው ከዚሁ ከሳተላይት ወይም ደግሞ ከሪሞት ሴንሲንግ የመረጃ መሰብሰቢያ መንገድ ነው ማለት ነው። ስለዚህ ይሄን ካልኩ ሌላኛው ደግሞ ሊሆን የሚችለው የሰው ሰራሽ ይሄ መሰረተ ልማቶች ያሉበትን ያላቸውን ስርጭት ስርጭታቸው ምን ይመስላል? እንደገና ደግሞ ከየት አካባቢ ነው። አንዳንድ ጊዜ ምን ምንድነው የሚሆነው? ሲስተም ኦንላይን ሲስተም ወደ ኦንላይን ሲስተም መሻገር ይቻላል። ለምሳሌ ብለሺ ሲከሰት በተለይ እነዚህ ጥገና ስራ የሚሰሩ እና የውሃ የኤሌክትሪክ ሌሎች የቱሪት የሚባሉ የከተማ መሰረተ ልማቶችን ለመከታተል ማፕ በማፕ መልክ እንዲሁም ደግሞ ብልሽ ሲደርስባቸው ቀጥታ ታርጌት የሆነ ወይም ደግሞ የሚፈልገው ቦታ በፍጥነት ምላሽ ለመስጠት ያግዘናል። መረጃውን በማቀናጀት ከተለያዩ መረጃዎች ጋር በማቀናጀት ማለት ነው። እርግጥ ሪሞት ሴንሲንግ ብቻውን ሳይሆን ሌሎች ተጨማሪ መረጃዎችም ተሰናስለው ነው ከዛ የያን ካደረግን ለሚመለከተው ለምሳሌ ለከተማው እድገት፣ ለከተማው ፕላን ፈለጊ አስተዋጽኦ ማድረግ ይቻላል ማለት ነው። ስለዚህ ሪሞት ሴንሲንግ ስለዚህ ቅድም ዳልኩት በሳተላይት ሁነን መረጃ መሰብሰብ እንችላለን። ከአየር ላይ ወይም ደግሞ ከኤርክራፍት ላይ ወይም ደግሞ ዩኤቪ፣ አሁን ደግሞ እንዲሁ በግራውንድ ቢዝ የሆኑ ሴንሰሮች አሉ ወይም ደግሞ ካሜራ። በቀላሉ እንግዲህ ሴንሰሮች ነው የምንላቸው ፎቶስ እንዳጠቃላይ ካሜራ አንዱ የሴንሰር አይነት ስለሆነ እና እነዚህ መረጃዎች የሰብስበን ምንድን ነው የምናደርገው? ቅድም ላልኩት እንትኖች ለመረጃ ሰጭ አካላት በከተማ አካባቢ ለሚሰሩ እናውላቸዋለን ማለት ነው። በዛው ልክ ደግሞ በተለይ ሲስተሙ ሪል ታይም አይነት ሲስተም ከተፈለገም ቀጥታ ስትሪም እየተደረገ ቀጥታ፣ ለምሳሌ አሁን ያሉበትን ክስ አሁናዊ መረጃዎችንም ያሉበትን ደረጃ ማግኘት ያስችለናል ማለት ነው። እንደውም ብዙ ጊዜ ሪሞት ሴንሲንግ የተበለጠ ተመራጭ የሚያደርገው አሁናዊ መረጃዎችን መከታተል ቢያስችለን የበለጠ ጥሩ ነው። ግን ይህን ለማድረግ ትንሽ ተጨማሪ የሰው ኃይል ግብአቶች፣ ምናምን ስለሚጠይቁ ነው እንጂ አሁን አሁናዊ የሆኑ መረጃዎችን ስለ ከተማችን ወይም ስለ ከተሞች ማወቅ ያስችለናል። ስለዚህ ለምን እንደተከሰተ ወይ ደግሞ ምላሽ ለመስጠት ሊሆን ይችላል እቅድ ለማውጣት መሰረት ለማስረጭትን እነዚህ እነዚህ የመሳሰሉትን እንትን ለማለት ያገዘናል ማለት ነው። እንግዲህ ይህን የጠቀሱ ክልሽ በጣም የተወሰኑት ነው። ያው ከተሞች እያደጉ ሲሄዱ ኢኮኖሚ እያደገ ሲሄድ የተለያዩ ተጨማሪ የቴክኖሎጂ ጥቅሞች ይኖራሉ። አሁን ይህን ያልኩሽ ምንድን ነው፣ በአብዛኛው እኛ ሀገር ላይ ሊደረጉ የሚችሉ በጣም ቅርብ የሆኑ ሰዎች ሰው በብዛት የሚረዳቸው እና በጥቅም ላይ የሚውሉ ለምሳሌ ቅድም ይሄ የመሬት መረጃ ወይ ደግሞ የይዞታ መረጃ የሚባለው በብዛት ሙሉ በሙሉ ባይተገበርም፣ አት ሊስት ቢያንስ ብዙ ከተሞች ትግበራ ላይ ናቸው። እንዳጠቃይ ተግብሯን ባይባልም በትግበራ ሂደት ናቸው። የከተማ ልማትና ጤና በማይንጣጠሉ መልኩ የተሳሰሩ ናቸው። ከተሞቻችንን የምንነድፍበት የምንገንባበትና የምናስተዳድርበት መንገድ በነዋሪዎቻችን ጤናና ደህንነት ላይ ከፍተኛ ተጽዕኖ እንዳለው የዘርፎ ባለሙያዎች ያስረዳሉ። በሚገባ የታቀደ የከተማ ልማት ሆስፒታሎችን፣ ክሊኒኮችንና ፋርማሲዎችን ጨምሮ አስፈላጊ የጤና አገልግሎቶችን ተደራሽነትን ያሻሽላል። ከዚህ በተጨማሪ ዘላቂ የውሃና የንጽህና አጠባበቅ ስርዓቶች፣ የቆሻሻ አወጋገድና ታዳሽ የሀይል ምንጭ ላይ ኢንቨስት ማድረግ የህዝብ ጤናን ያሻሽላል። ለዚህ ደግሞ የመሬት ምልከታ ሳተላይት ያለውን አበርክቶ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ የሆኑት አቶ ስዩም መለሰ በዚህ መልኩ ያስረዱናል። የሪሞት ሴንሲንግ ወይም ደግሞ የመሬት ምልከታ ሳይንስ ወይም ቴክኖሎጂ ለህብረተሰብ ጤና እንዴት ነው አገልግሎት የሚሰጠው ከተባለ ብዙ ነገሮችን ማንሳት ይቻላል እና የተወሰኑትን ብንጠቅስ የመጀመሪያው ያው የበሽታዎችን ስርጭት ወይ ደግሞ አሁናዊ ያሉበትን ሁኔታና ምክንያታቸው ምንድን ነው። ምክንያቱም ብዙ ጊዜ በተለይ እነዚህ ጥገኛ የሚባሉ ወይ ደግሞ እንደ ወብ አይነት ያሉ በሽታዎችን ስናይ በአብዛኛው የሚከሰቱበት ምክንያት ከአካባቢያዊ ነገሮች ናቸው ወይም ወቅታዊ ነት ይታይባቸዋል። እነሱን ከመከሰታቸው በፊትም ሆነ አሁን ተከስተው እያለ ለእነሱ መከሰት አስተዋጽኦ ያደረጉ የሚያደርጉ አካባቢያዊ ሁኔታዎች ምንድን ናቸው? ለምሳሌ የንብረቱ ምንድን ነው? አካባቢ ያለው የመሬት ሽፋን ምን ይመስላል? እሱን ቀድሞ በማወቅ ከዚህ በፊት የተሰሩ ስራዎች አሉ። ይሄ ሲከሰት ይሄ ሁኔታ ሲሆን ይሄ አይነት የጥገኛ በሽታ አይነቶች ይከሰታሉ የሚል ብዙ ጥናታዊ ስራዎች አሉ። ይህኑ መረጃ በመጠቀምና ከዚህ ተነስተን ለመተን በያግዘናል ለምሳሌ ከመከሰቱ ቤት በሽታ እንደዚህ ይ ነገር ክሰት የሆነ ስለሆነ፣ እዚህ አካባቢ ይህን ይህን የመሰሉ በሽታዎች ሊከሰቱ ይችላሉ። ስለዚህ ቅድሚያ ቅድሚያ ለመጠንቀቅና ዝግጅት ለማድረግ ይጠቅማል። ከተቻለም ደግሞ በሽታው ሳይከሰትም እዛው ሌላ የዛ ተቃራኒ የሆነ ወይ ደግሞ የዛ ተቃራኒ የሆነ መፍትሄ ለመበጀት ይጠቅመናል ማለት ነው። ስለዚህ ምንድነው እንዳጠቃላይ በሽታዎች ከመከሰታቸው በፊት ለመተንበይ እና ደግሞ ተከስቶም ከሆነ የቴት እንዳሉ ምክንያቱም ስርጭቶቻቸውን በካርታ መልክ እናውጠዋለን ሌሎች በእይታ መልክ የሚገለጹ በእይታ ለአይን ቅርብ የሆኑ ሳሲክስ መልኩ መረጃዎች ማውጣት ለውሳኔ ሰጪ አካላት በተለጤና ጤና አካባቢ ለሚሰሩ አካላት ቀላል የሆነ ለውሳኔያቸው ለእንቅስቃሴያቸው አጋዥ የሆነ መረጃ ይሆናል። ጤናም ላይ እንደዚህ አይነት መረጃ ይሰጣል። ሌላኛው አንዳንድ ጊዜ አካባቢያችን የአካባቢ የብክለት መጠን በብዛት እንደሚታወቀው በተለይ ከተሞች አካባቢ አካባቢያዊ ችግሮች አካባቢያዊ ችግሮች ለምሳሌ አካባቢ ሁኔታዎች ለምሳሌ የአየር የአየር ሙቀት የአየር ብክለት፣ በተለይ ኢንዱስትሪ በብዛት ያሉባቸው አካባቢዎች እነሱንም ለማጥናት ለመከታተል መከታተል ያግዛል። ለምን እየጨመረ ነው? እዚህ አካባቢ ያለው ሁኔታ እንዴት ነው? ጨምሮም ከሆነ እዚህ አካባቢ የሆነ ነገር መደረግ አለበት እና ይህ ካልሆነ ለሕብረተሰብ ጤና ተለይ ለትንፋሽ ሊሆን ይችላል። በውሃም ከሆነ ደግሞ የውሃ ብክለትም ካለ ለውሃ ተላላፊ በውሃ ምክንያት የሚመጣ በሽታ ያጋለጠናል። ስለዚህ እሱንም ለመከታተል ያግዛል። ለምን እነዚህ ይሄ መረጃ በብዛት ሁልጊዜ ስለሆነ ልክ እንደ በተለይ በሳተላይት መልኩ ስናየው ያለማቋረጥ ስለሚከታተል ሰርቪላንሱ ወይም ደግሞ ክትትሉ ተከታታይ ስለሆነ ያንን መረጃ ለሚጠቀምትን በጣም ጥሩ የሆነ የመረጃ ምንጭ ነው ማለት ነው። እንዲህ ስናደርግ ሌሎች ደግሞ ተጓዳኝ የሆኑ ተጨማሪ መረጃዎችን መሬት ላይ ተጨማሪ ማገናዘቢያ መረጃዎችም ያስፈልጋል። ለምሳሌ ከተተለ ሊሆን ይችላል ከአየር ላይ ብቻ ሳይሆን መሬትም ላይ ደግሞ እሱን የበለጠ ታማኝነት እንዲኖረው የሚያግዝ መረጃ በመረጃ መደገፍ አለበት። ሶስተኛው እንግዲህ ከዚሁ ጋር የተያያዘ ምንድን ነው እንግዲህ የጤና ሚኒስትሪ በአብዛኛው ብዙ ስራዎች ይሰራል። የጤና ተቋማት ሊሰራ ይችላል። ሌሎችም ዲ አንዳንድ ሞቢላይዜሽን ዘመቻ ሊኖሩ ይችላሉ እና እነዛ ነገሮች ምን ያክል ህብረተሰቡ ጋር ተደራሽ ናቸው ምን ያክል የተቋማት ስርጭት ፍትሐዊ ነው ወይ ለምሳሌ አንዱ ቦታ ላይ እንደ አካባቢ በዛ ያለ የጤና ዝርጅት ሊኖር ይችላል አንድ አካባቢ ደግሞ ላይኖር ይችላል እሱን በቀላሉ እንደዚህ ውስብስብ ሳይሆን ሰዎች እንግዲህ እንደሚታወቀው አይናችን ከመረጃ መሰብሰቢያ መንገዱ በጣም ትልቁ እሱ ነው ነው የሚባለው ለምን ላይን ቅርብ የሆነ መረጃ በመስጠት በተለይ ቶሎ ሆኑ መልስ ለመስጠት ያግዛል። ስለዚህ ምንድ ነው ይሄም አሁን በብዛት የሚደረገው እንዲሁ በካርታ መልክ። ይሄ እንግዲህ ሪሞሴንሲንግ ልክ እንደ ለካርታ እንደ መነሻ ነው። ካርታ በብዛት መነሻው ካርታም እንግዲህ ያው የሚዘጋጀው እንዲሁ ከሪሞሴንሲንግ ነው። በአብዛኛው የካርታ ስራ መነሻው፣ ምንጩ፣ መረጃው ምንጩ የሪሞሴንሲንግ ነው እና ይሄ ማለት እንግዲህ ከጥሬ መረጃው እስከ ካርታ እና ለተለያዩ ስታስቲካል መረጃዎች ድረስ ስናየው አሁንም ቢሆን ይህን መረጃ በመጠቀም ለጤና ዘርፉ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ሌላኛው እንግዲህ ሊሆን የሚችለው በተለይ እየተጠናከረ የሪሞ ሴንሲንግ ቴክኖሎጂ ካለ አሁናዊ ሁኔታዎችንም መከታተል ለምሳሌ ወረርሽ ቢከሰት በካርታ ብቻ መልክ ሳይሆን አሁን ያለው ሁኔታ ምን ይመስላል ምናምን የሚለውን ለመከታተል ለምን አሁናዊ ሁኔታዎችንም ማስተሳሰር ይቻላል። መረጃው እንትን ሲል አሁናዊ ሁኔታ ምን እየሆነ ነው፣ አደጋ ለምሳሌ ለሰው ልጅ፣ ለሕብረተሰብ ጤና ሊሆን ይችላል ወይም ኢቭን ለእንስሳት ወይ ደሞ ለአካባቢ የሚያደጋ ከሆነ ያ ነገር አሁን ምን ይመስላል የሚለውን ይህ እንዲህ አይነት ነገሮች ግን ትንሽ እንታ ይጠይቃሉ ብዙ መሰረተ ልማት ምናምን ና ይህኔ ነው እንግዲህ የተወሰኑት እነዚህ ናቸው። አያይዘውም አቶ ስዩም መለሰ የመሬት ምልከሳ ሳተላይት በትኩረት አገልግሎት የሚውልባቸው የጤና ዘርፎች ምን እንደሆኑ እንዲህ ገልጸውልናል። መሰረታዊ ባህሪያቸው ከአየር ንብረት ጋር እና ከአካባቢያዊ ስነ ህይወታዊ ስነ መዳራዊ ጋር የተያያዙ ማናቸውም የበሽታ አይነቶች በጥናት ብዙ ጥናት ይደረግባቸዋል። በሽታዎች እና ብዙ በሽታዎች አካባቢያዊና አየር ንብረት ወቅታዊነትን ተከትለው ይመጡ ናቸው። ስለዚህ እኔ ቅድም እንደ ወባ ያልኩት እንደ ምሳሌ ነው እንጂ ወቅታዊነትን ተከትለው የአካባቢውን መልክዓ ምድር ሊሆን ይችላል፣ ሌሎችን እንዲሁ ከአካባቢ ጋር የተያያዙ ነገሮች ተከትለው የሚመጡ ማናቸውም በሽታዎች መጀመሪያ ጥናት ይደረጋል። በተለይ የበሽታው ባህሪ ምንድን ነው? ምን ሲሆን ነው በብዛት በትግራይ የሚሆነው የሚባዛው፣ የሚለውን ቫይረስም ሊሆን ይችላል ባክቴሪያም ሊሆን ይችላል። እንደምታውቀ ሆኖ ጉንፋንም የራሱ ወቅታዊነት ነገር አለ። ያ ማለት እንግዲህ በዚህ ሰዓት ይሄ ነው የሚከሰተው ተክሎከት በተለይ በሜጆርመንት በሜጆርመንት ማለት እንግዲህ ትልቁ ነገር በቁጥር እና በሜጆርመንት ሲሆን ደግሞ በትክክል ለመተንበይ ቅርብ ይሆናል ማለት ነው። በተለምዶ ዝም ብሎ ግን እንደዚህ ሲሆን ጉንፋን ይሆናል፣ እንደዚህ ሲሆን እንደዚህ ይሆናል ከምንል በቁጥር በቁጥር ተዘጋጅቶ ሁለት ከዛ በሂሳብ ተገልጾ ልክ እነዛ ነገሮች ሲከሰቱ ሊከሰቱ ሲሉ አዝማሚያው ታይቶ አፋጣኝ መልስ ለመስጠት ያገዛል ማለት ነው። እና እንደ ወባ እንግዲህ በብዛት ያው በሀገራችን ብዙ ውድመት በጣም በማዝ የሚያስከትል በሽታ ነው። እሱ ላይ ብዙ ጥናት ተሰርቶ ምንድን ሲሆነው ምንድነው የሚሆነው ምንድነው ከመከሰቱ በፊት ምንም ሲሆን ነው የአካባቢ የሚለውን ልክ ቀድሞ ለምሳሌ ከሶስት ወር በፊት ገና ነገሮች እንትን ካሉ ቀጥታ ምንድነው እዛ አካባቢ መራቢያዋል ሊሆን ስለሚችል ይህች የተሸካሚዋ ቶሎሆኑ ለእሷ የሚሆን ቅድመ ዝግጅት ዘመቻ ማድረግ ይቻላል። እና እንግዲህ እንደ ምሳሌ ነው እንጂ ብዙ እነዚህ ወቅታዊነት ያለ ባህር ያላቸው በሽታዎች ተመሳሳይ ነው። ያጠናን ዘዴው ተመሳሳይ ነው። ምክንያቱም ቴክኖሎጂው ምንድን ነው አካባቢ ነው የሚያጠናው አካባቢ አካባቢ ያሉ ነገሮች ነው ፊዚካል የሆኑ የነበረትን የመሬት ሽፋንን ሌሎችም እንዲሁ ከውሃን ። ውሃም ሲባል ራሱ የሆነ ደግሞ ራሱ ሰፊ ነገር ነው። እያንዳንዱ ነገር እንዲሁ በጥቅል ለውራን እንጂ ለውሃ የብቻው ደግሞ እንደገና የራሱ ዝርዝር የሆነ ጥናት ይጠይቃል። ሌሎችም እንደዚህ የመሬት ሽፋኖች እያንዳንዳቸው እና እንደ አጠቃላይ በአብዛኛው እንግዲህ ይሄን ለማድረግ ዝግጅትነቱ ካለ ተነሳሽነቱ እና ሌሎችም እንዲሁ ሌሎች ተጨማሪ ነገሮች ካሉ ቴክኖሎጂውን ጥቅም ላይ መሆን እንችላለን ማለት ነው እና ብዙ አለሞችም ላይ እንደዚህ አይነት ነገር በሳይንስ አለም የታወቀ ነው። ስለዚህ እኛም ጋ አሁን በተለያየ ደረጃ ያው በምርምር ደረጃ አሉ። በበሽታው ስርጭት አሁን ጥናቶች አሉ በተለያዩ ተመራማሪዎች፣ እንደ ቡድንም ደግሞ በግለሰብ ሳይሆን እንደ ቡድንም እንደ ተቋምም በሽታ አካባቢ የሚሰሩ ከጤና ሚኒስቴር ጋር የሚሰሩ ክፍሎች አሉ እና ይህ ማለት ተጀምሯል ማለት ነው። ቴክኖሎጂ ለበበን ለመጠቀም የተለያዩ ሴክተሮች ተጀምሯል ማለት ነው። ስለዚህ አበረታች ነው። ያው ገና ይሄ ሲባል ግን ቋል ወይ ደግሞ እንደዚህ ነው ማለት ሳይሆን ነውሃው ወይ ደግሞ ግንዛቤው አለ፣ ጅማሪው አለ። ስለዚህ ወደፊት መስፋት አለበት። የዕለቱ ከምድር እስከ ህዋ መሰናዷችን ያደመጣችሁትን ይመስል ነበር። ሳምንት የዚህን ቀጣይ ክፍል እናስደምጣችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረኩት ደግሞ ጆርዳኖስ ሲሳይ ነኝ። ከሌሎች የኤፍ ኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታ እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ